Foreign Service Institute, M. Basic Course, Unit 31, Basic Sentences for Learning. In a garage at a Gabriel Hotel Alle, ለመኝታ ቤቱ በቀን ሶስት ብር ከሀምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ እንጥራና እንሄድ። መሸከም ተሸካሚ በስተቀር በቀር ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የእኔ ወንድም እስቲ ባክ ተሸካሚ ጥራልን። ስንት ተሸካሚዎች ትፈልጋላችሁ? መቅረት አንጠለጠለ፣ ማንጠልጠል፣ ያንጠለጥላል፣ በእጅ ማንጠልጠል። ሁለት ይበቃሉ። የቀረውን እኛ በእጃችን እናንጠለጥለዋለን። ተሰባሪ፣ መጠንቀቅ በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ተጠንቅቀህ ተሸከመው። አወረደ፣ ማውረድ፣ ያወርዳል። እቃውን አውርድና ከአልጋው ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከሀምሳ ሳንቲም ነው። እነገርኳችሁ ጋራዥ አጠገብ ደህና ሆቴል አለ። እሱ ከሁሉም የተሻለ ነው። ለመሆኑ በቀን ስንት ያስከፍላሉ? ለመኝታ ቤቱ በቀን ሦስት ብር ከ ሀምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ ና እንሄድ። ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የእኔ ወንድም፣ እስቲ ባክ ተሸካሚ ጥራልን። ስንት ተሸካሚዎች ትፈልጋላችሁ? ሁለት ይበቃሉ። የቀረውን እኛ በእጃችን እናንጠለጥ ለዋለን። በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ተጠንቅቀ ተሸከመው። እቃውን አውርድና ካአልጋው ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከሃያ አምስት ሳንቲም ነው። ፎር ኮምፕሪሄንሽን እነገርኋችሁ። ጋራዥ አጠገብ ደህና ሆቴል አለ። እሱ ከሁሉም የተሻለ ነው። ለመሆኑ በቀን ስንት ያስከፍላሉ? ለመኝታ ቤቱ በቀን ሶስት ብር ከሀምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ እንጥራና እንሄድ። ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የእኔ ወንድም፣ እስቲ ባክህ ተሸካሚ ይጥራልን። ስንት ተሸካሚዎች ትፈልጋላችሁ? ሁለት ይበቃሉ። የቀረውን እኛ በእጃችን እናንጠለጥለዋለን። በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ተጠንቅቀህ ተሸክመው። እቃውን አውርድና ካልጋው ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከሃምሳ ሳንቲም ነው።